አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገሪቱን ወደ እውነተኛ ዲሞክራሲ ለማሸጋገር ድፍረት ይኖራቸዋል ብለው ተስፋ እንደሚያደርጉ የአውሮፓ ፓርላማ አባሏ አና ጎምሽ አስታውቀዋል። ሰለሞን አባተ ነው ያነጋገራቸው። ከ1997 ዓመተ ምሕረቱ ምርጫ አንስቶ የኢትዮጵያን ፖለቲካ በንቃት እየተከታተሉ የሚገኙት የፖርቹጋል ሶሻሊስት ፓርቲና የአውሮፓ ሶሻሊስት ፓርቲ አባል እንዲሁም የአውሮፓ ፓርላማና የፓርላማው የውጭ ጉዳዮች ኮሚቴ አባል አና ማሪያ ሮሳ ጎምሽ የዶክተር አብይ አህመድን መሾም ለኢትዮጵያም ሆነ ለኦሮሞ ሕዝብ በጎውን ሊያመጣ ጥቅማቸውን ሊያስጠብቅ የሚችል ነው የሚል ሐሳብ በብዙዎች ዘንድ እንደ ተንጸባረቀ ማስተዋላቸውን ተናግረዋል። ምንም እንኳ ጠቅላይ ሚኒስትር አብይ ሲሾሙ፣ አሉ አና ጎምሽ፣ በህወሃት የተቀቡ ቢሆኑም ሹመታቸውን ሊተካከል የሚችል ተግባር ሊፈጽሙና ኢትዮጵያን ወደ ዲሞክራሲ ወደሚደረግ እውነተኛ ሽግግር ያመጧታል የሚል ተስፋ አለኝ። ምን ማለቱ ነው ሚስ ጎምሽ? ይህ ማለት ጠቅላይ ሚኒስትር መሆን አለባቸው ማለት ነው። የህወሓትን ያረጀ ዘብ ችላ ማለት እናም ለኢትዮጵያ ትክክል ነው ብሎ የሚያምኑትን ነገር ማከናወን አለባቸው ማለት ነው። ሚስ ጎምሽ አባባላቸውን በመቀጠል ሲያብራሩ ከሁሉም የኢትዮጵያ ኃይሎች ጋር፣ ከሁሉም ተቃዋሚዎች ጋር ምንም ቅድመ ሁኔታ የሌለበት ንግግር እንዲከፍቱ፣ ተቃዋሚዎችን ጭራቅ አድርጎ መሳል እንዲቆም፣ ግልጽና እውነተኛ ንግግር እንዲኖር ማድረግ ወደ ዲሞክራሲያዊ ሽግግር የሚወስድ ብቸኛ መንገድ ነው ብለዋል። እናም ሁሉንም እስረኞች መልቀቅን የመሰሉ ሀቀኛ የበጎ መንፈስ እርምጃዎችን መውሰድ አለባቸው። በቅርቡም እኮ እስክንድር ነጋና ሌሎችም ለፍትህና ለእውነት ቆመው የሚናገሩ ደፋር ኢትዮጵያውያን እንደገና እየተያዙ ታስረዋል። ሁሉም የፖለቲካ እስረኞች መለቀቅ አለባቸው። አዲሱ ጠቅላይ ሚኒስትር ለሀገሪቱ ጠቃሚና ትክክል ነው የሚሉትን ሁሉ ማድረግ ሀገሪቱን ወደ ሌላ ግድያዎችና ቀውስ እንዲሁም ሰቀቀን ሳይወስዷት በጠቅላይ ሚኒስትር ጫማ ውስጥ መቆም አለባቸው ብለው እንደሚያምኑም አመልክተዋል። ሚስ ጎምሽ ሰው ደም መፍሰስ እንዲቀጥል አይፈልግም። ህዝቡ ኢትዮጵያ እንድትበታተን አይፈልግም። ሰዎች መከፋፈልን አይፈልጉም። ሰው የሚፈልገው ጭቆና እንዲወገድለት ነው። ኢትዮጵያ በጣም አደገኛ የሆነ ሁኔታ ላይ እንደምትገኝ ሰዎች ይገነዘባሉ። በመሆኑም ጠቅላይ ሚኒስትሩ የህወሀት አሻንጉሊት አለመሆናቸውን፣ የራሳቸው ሰው መሆናቸውን ሊያረጋግጡ የሚችሉበት እድል አላቸው። ይህም ማለት የኢትዮጵያውያንን ሁሉ ፍላጎት ማሟላት ነጻነት ማለት ነው። በጎሳ መከፋፈልን ማቆም ማለት ነው ብለዋል። ሚስ ጎምሽ ጠቅላይ ሚኒስትሩ ለፓርላማው ያደረጉትን ንግግርም ተቃዋሚዎችን ጨምሮ ብዙዎች በበጎ እንዳዩአቸው በበጎ እንደተቀበሏቸው ማስተዋላቸውን መልካም መነሻ እንደሆነ የጠቆሙት አና ጎምሽ ይህ ብቻውን ግን ከፋይዳ የሚጣፋ ለመሆኑን ጠቁመዋል። መልካም ጅምር ነው። ያ ሁሉ ደም ከፈሰሰ በኋላ የአንዲት በእንዲህ አይነት አስቸጋሪ ምዕራፍ ላይ የምትገኝ ሀገር ጠቅላይ ሚኒስትር እንዲሆን የምትጠብቀው እንዲህ ነው። አሁን ህዝቡ ማየት የሚፈልገው ተግባር ነው፣ ቃላት ብቻ አይደለም። ህወሓት ጥሩ ቃላትን፣ ብዙ ጥሩ ቃላትን በመናገር ሁል ጊዜ የታወቀ ነው። ነገር ግን ተግባሩ ቃላቱን አይገልጽም። እኒህ ጠቅላይ ሚኒስትር እንዲህ ግልጽ መልእክቶችን ማስተላለፋቸው ያስደስታል፣ ጥሩ ምልክት ነው። ነገር ግን እስኪ ተግባሩን እንጠበቅ። ያ ተግባር ሰው የሚፈልገውን የሚጠብቀውን ያሟላል፣ ይፈጽማል የሚል ተስፋ አለኝ። ኢትዮጵያ ውስጥ ለለውጥ ሁሉን አሳታፊ ለሆነ ንግግር፣ ለእውነተኛ ዴሞክራሲ ሽግግር የሚደረግን ጥረት የኢትዮጵያ ሕዝብ የሚደግፈውን ያህል የአውሮፓ ፓርላማም የአውሮፓ ተቋማትም ያለ ጥርጥር እንደሚደግፏቸው በእርግጠኝነት መናገር እችላለሁ ብለዋል አና ጎምሽ።